and if thravi ፍልሰተኛ በእስራኤል ፖሊስ ተተኩሶበት መሞት ተገለጸ። በእስራኤል ወታደር የተመታው ኤርትራዊ በስህተት በተተኮሰበት ጥይት ሲሆን የተኩሱ ኢላማ ግን አንድ የእስራኤል ወታደር በመግደል ሌሎች አስር ሰዎችን አቅስሎ በአውቶቡስ ያመለጠ ተጠርጣሪን ለመግደል የተነጣጠረ እንደነበር ታውቋል። በፖሊሱ መግለጫ መሠረት መኮንኑ ትናንት እሁድ በስህተት የገደለው ኤርትራዊ ሀፍቶም ዘሪሁን የተባለ ሲሆን በሃያዎቹ ዕድሜ ክልል ውስጥ የሚገኝ ጥገ ጥገኝነት ጠያቂ እንደነበርም የአካባቢው ዜና አውታሮች ዘግበዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ በተናገሩት ቃል መሰረት ማንም ቢሆን ከሕግ በላይ ስላልሆነ ሕግን በራሱ ቁጥጥር ስር በማድረግ እንዳይተገበር ሲሉ አስጠንቅቀዋል። የእስራኤል የደህንነት ባለስልጣናት ዛሬ ሰኞ ይፋ እንዳደረጉት ጥቃቱን የፈጸመው ከወታደራዊ ሙያ ጋር ምንም አይነት ግንኙነት የሌለው የ21 አመቱ አረብ እስራኤላዊ መሐመድ አላካቢ የተባለው ሰው ነው። አላካቢ በከፈተው ተኩስ የአስራ ዘጠኝ አመቱን እስራኤላዊ ወታደር ከገደለ በኋላ ፖሊሶች በተደጋጋሚ በመተኮስ ሊገድሉት ችለዋል። በዚህ ሳምንት ውስጥ የእስራኤልን ጠቅላይ ሚኒስትር ቤንጃሚን ናታንያሁን የፍልስጤማውያኑ ፕሬዝዳንት ሞሐመድ አባስን በተናጠል ለማግኘት በዝግጅት ላይ የሚገኙት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ባስተላለፉት ማሳሰቢያ ተረጋጉ ነው ያሉት።